መሪው ዶክተር መረራ ጉዲና በአስቸኳይ እንዲፈቱና መንግሥት ከተቃዋሚ ፓርቲዎች ጋር ውይይትና ድርድር እንዲጀምር የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ጥሪ አሰምቷል። ዶክተር መረራ የታሰሩበትን ምክንያት ሰንካላ ሰበብ ነው ያለው መድረክ በተቃዋሚዎችና በገዢው ፓርቲ የተደረሰውን መግባባትም የጣሰ እንደሆነ በመግለጽ ከሷል። የዶክተር መረራ መታሰር የሀገሪቱን ሰላምና መረጋጋትም አደጋ ውስጥ ሊከተው እንደሚችል ያለውን ስጋት መድረክ ገልጿል። መለስካቸው አማሃ ተጨማሪ አለው። መድረክ ዛሬ ይፋ ባደረገው የጽሁፍ መግለጫው ከሳምንት በፊት የአስቸኳይ ጊዜ አዋጁን ድንጋጌ በመጣስ ከአሸባሪ ኃይሎች ጋር በመገናኘት ተጠርጥረው የተያዙት የኦሮሞ ፌዴራላዊ ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በአስቸኳይ ከእስር እንዲፈቱ፣ መንግስትም ከተቃዋሚ ፓርቲዎች ጋር ውይይትና ድርድር ለማካሄድ ቃል በገባው መሰረት ውይይትና ድርድሩ ጊዜ ሳይባክን እንዲጀመር ሲል ጥሪ አቀረበ። መድረክ በዚሁ መግለጫው ሕዝባችን በሚሊዮኖች አደባባይ በመውጣት ላነሳቸው ብሶቶችና ጥያቄዎች ዘላቂ መፍትሄ ለመሻት በሚያስችሉን መሰረታዊ ጉዳዮች ላይ ለመነጋገር የሚያስችለን ሁኔታ እንዲመቻች መድረክ በመላው ሕዝቦቻችን ስም ይህንን ታሪካዊ ሀገራዊ ጥያቄያችንን በድጋሜ ባንክሮ እናቀርባለን ብለዋል። ይኸው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ ያሰራጨው የጽሑፍ መግለጫ ዶክተር መረራ በቅርቡ ከአውሮፓ ፓርላማ በተደረገላቸው ጥሪ መሠረት ለፓርቲያቸው የዲፕሎማሲ ሥራ ለማከናወን ወደዚያው እንዳመሩ ያስታውሳል። በዚያም ለአውሮፓ ፓርላማ የኢትዮጵያን ወቅታዊ ሁኔታ አስመልክቶ ገለጻ ማድረጉን እንደ ወንጀል መቁጠርና ከሽብርተኞች ጋር ተገናኘ፣ የአስቸኳይ ጊዜ አዋጁን ጣሰ ወዘተ በሚሉ ሰንካላ ሰበቦች መንግስት ለእስር ዳርጎታል ብሏል። በመድረክ ግንዛቤም አንድ የሕጋዊ ፖለቲካ ፓርቲ መሪ በሀገሪቱ ወቅታዊ ሁኔታ ላይ ገለጻ ማድረግን የአስቸኳይ ጊዜ አዋጁ ክልከላ እንደማይጠልበት ይናገራል። ከዚያም አለፍ ብሎ ይህ መድረክ ለአዋጁ ከሰጠው ትርጉም የተለየ ትርጉም ካለ ግልጽ እንዲደረግለት ሁለት ጊዜ ለኮማንድ ፖስቱ ደብዳቤ ጽፎ ምንም ማብራሪያ እንዳልተሰጠው ያስረዳል። ዶክተር መረራ ከሽብርተኞች ጋር ተገናኙ ስለተባለውም አንድ ዓለም አቀፍ ስብሰባ ቀርቶ በሰንበት የማህበር ስብሰባዎች እንኳን መቀመጫ ለእንግዳ የሚሰጠው በአዘጋጁ እንጂ የተጠራው እንግዳ በመረጠው አገባብ አለመሆኑ ይታወቃል ሲል ወንጀላውን አጣጥሮታል። መግለጫው አክሎም መድረክና አባል ድርጅቶቹ ሰላማዊ ትግልን የተቀበሉትና በተግባርም እያዋሉት ያለው የእምነታቸው መሠረት በመሆኑ እንጂ በማንም አስገዳጅነት አይደለም ብለዋል። አክለውም መድረክ ከኢህአዴግ ጋር በተደጋጋሚ አድርጌያቸዋለሁ ባላቸው ድርድሮች የደረሱበትን መግባባት ይጠቅሳል። ይኸውም መንግሥት ሽብርተኛ ከሚላቸው ድርጅቶች ጋር ግንኙነት ማድረግ ማለት ስምምነት ተፈራርሞ ድርጅታዊ ቁርጠኝነት መፍጠር ማለት ነው ብሏል። ስለሆነም ይላል መግለጫው፣ ስለሆነም የዶክተር መረራ እስራት ከአስቸኳይ ጊዜ አዋጁ ድንጋጌና መድረክ ከገዢው ፓርቲ ኢህአዴግ ጋር ከደረሰበት የጋራ መግባባት ውጭ ነው ብሎታል። መግለጫው በመጨረሻ ዶክተር መረራ የመድረክና አባል ድርጅቱ የሆነው የኦሮሞ ፌዴራሊስት ኮንግሬስ መሪ እንደመሆኑ ካላግባብ መታሰሩ በሚሊዮኖች የሚቆጠሩ አባሎቻችንንና ደጋፊዎቻችንን እያሳሰበ መሆኑ የሀገራችንን ሰላምና መረጋጋት ችግር ውስጥ የሚያስገባ እንዳይሆን ሳይሆን ስጋት እንዳለን እንገልጻለን ብሏል። መንግሥት በተደጋጋሚ ዶክተር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን በመጣሳቸው እንደሆነ መግለጹ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ